ለፌዴራሉ መንግስት አቤቱታውን እንድናቀርብ የኮንሶ ህዝብ ወክሎ ልኮናል ያሉ ሰዎች አዲስ አበባ ይገኛሉ። ጥያቄያቸው ምንድነው? ማንን አነጋገሩ? ምን ተባሉ? ተጠሪያቸውን አቶ አቤል ለሜቻን መለስካቸው አመሀ አነጋግሯቸዋል። ቀጥሎ ይቀርባል። አቶ አቤል እንግዲህ በአሁኑ ጊዜ የዚህ አዲስ አበባ ለአቤቱታ እንደመጣችሁ ነግራችሁኛል። ለመሆኑ ለእናንተ በእርግጥ የኮንሶ ህዝብ መወከላችሁን ማረጋገጫችሁ ምንድን ነው? ማረጋገጫችን የህዝብ ኢዱሽን አለ አቤቱታ ማቀቢያ ማለት ሆነው። አዎ ሀምሳ ሺ ሰላሳ ሶስት ሰው የፈረመልን የፊርማ ድጋፍ ነው። አለ ነው። በዚህ ነው ውክልናችን ያገኘ ነው ማለት ነው። በአሁኑ ጊዜ የወረዳውን ህዝብ ወክለን መጠናል ስሉ የወረዳው ህዝብ ለተወካዮች ምክር ቤት የወከላቸውን ሰው እንደገና እንዲመጡ አመኔታ አጥቶባቸዋልና የአካባቢው ህዝብ ከተወካዮች ምክር ቤት ተነስተው እንዲመለሱ ጠይቃቸዋል። በምን ምክንያት ነው አመኔታን ያሱት? በወረዳው ወዚ እንግዲህ እነዚህ የኮንሶሪስ የወከሉትና በኢትዮጵያ ተወካዮች ምክር ቤት የተቀመጡት አቶ ማቴዎስ ገለቦ ህዝቡ በሀያ ዘጠኝ መስከረም ላይ አመኔታ ስላጣበት አንስቷል ማለት ነው። አመኔታ ያለበት ምክንያት ምንድን ነው? የኮንሶሪሱ አሁኑ ጊዜ በዞን የመደራጀት ጥያቄ ለክልልና ለፌዴራል መንግስት ማቅረቡ ይታወቃል። እንደ ኮንሶ ህዝብ ተወካይ ይህንን ጥያቄ ለሚመለከተው ማቅረብ ሲገባ ይህንን ጥያቄ የህዝብ ጥያቄ አይደለም የጥገኞችና የጥቂት ግለሰቦች ጥያቄ ብሎ ጥያቄውን በማጥላላት ህዝቡን እየፈረጀ ስላለ ህዝቡ የወከልኩት ተወካይ እንዴት ይህንን ጥያቄ የጥገኞች ጥያቄ ይላል ብሎ አመነታ ስላጣሁበት በህገ መንግስቱ መሰረት አነሳለሁ ብሎ በራሱ ስለወሰነ አንስቷል ማለት ነው እና ለሚመለከተው ለኢፌዴሪ ተወካዮች ምክር ቤት አቅርቧል። ይህንን ደግሞ አሁን ውሳኔ እየተጠበቀ ይገኛል ማለት ነው። ይህ ከትላንትና ጀምሮ የገባንባቸው የፌዴራል መንግስት ጽህፈት ቤቶች፣ የኢፌዴሪ ጠቅላይ ሚኒስትር ለአቶ ኃይለማርያም ደሳለኝ እሳቸው ጋር ገብተናል፣ ለመረጃ ብሔራዊና ደህንነት አገልግሎትም ገብተናል፣ ለኢፌዴሪ የፌዴሬሽን ምክር ቤት ያቀረብነው አቤቱታ አስገብተናል፣ ኢፌዴሪ መከላከያ ሚኒስቴር፣ ኢፌዴሪ የህዝብ እንባ ጠባቂ ተቋም ፌዴሬ የሰብአዊ መብት ጥበቃ ኮሚሽን፣ የፌዴራልና የአርብቶ አደር ጉዳዮች ሚኒስትር፣ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እና ለኢህአዴግ ጽህፈት ቤት ነው የገባ ነው ማለት ነው። ምን ምን ጥያቄ ያቀረባቸው? እንግዲህ አሁን ይህ የገባነው ከትላንትና ጀምሮ ማለት ነው። የኮንሶ ህዝብ ያቀረበው የዞን ጥያቄ ተከትሎ በኮንሶ ህዝብ ላይ እየደረሰ ያለውን የኃይል እርምጃ በአፋጣኝ እንዲቆም ለመጠየቅ ነው አቤቱታ ያቀረብ ነው ማለት ነው። የዞን ጥያቄ ማለት ምን ማለት ነው? እስቲ ለአድማጮች ያብራሩልኝ። እንግዲህ የኮንሶ ህዝብ ሁለት አስራ ሶስት ሁለት ሺ ሰባት በሰነድ ለሚመለከታቸው ለፌዴራል እና ለክልል መንግስት ሰነድ አዘጋጅቶ አቅርቧል። በዚህ ሰነድ ውስጥ በዋናነት ያተኮረው የኮንሶ ህዝብ ከሰገን አካባቢ ህዝቦች ዞን ወጥቶ የራሱ ዞን እንዲመሰረት ሰነዱ ላይ አስቀምጧል። ስለዚህ ከዚህ ጥያቄ ተገችሎ በርካታ በደሎችና ጫናዎች እየተፈጸሙ ስለሆነ ይህንን አቤቱታ ለእነዚህ አሁን ከላይ የገለጽኳቸው ለፌዴራል መንግስት ሚኒስትሮችና ጽሕፈት ቤቶች ይህንን ጥያቄ እና አቤቱታ ለማቅረብ ነው የመጣነው ማለት ነው። ምላሽ አግኝታችኋል ለመሆኑ ከእነዚህ መስሪያ ቤቶች? አዎ ምላሽ አግኝተናል። በዝርዝር ለማስቀመጥ እሞክራለሁ። የኢፌዴሬት ጠቅላይ ሚኒስትር አቶ ኃይለ ማርያም ጋ ገብተን እሳቸውን በስልክ አነጋግሮን ያቀረብነው አቤቱታ ቡድን ስለምላክ ተመልሳችሁ ተጠባበቁ፣ ተብለን የጽሁፍ አበቱታችንም ለሳቸውና ለጽሕፈት ቤቱ ተሰጥቷል። መልስ አገኛችሁ ታዲያ? አዎ መልስ አግኝተናል። ይህ ጉዳይ አሁን ህዝቡ ላይ እየተፈጸመ ያለው ይህንን የዞን ጥያቄ ተከትሎ እየተፈጸመ ያለው የኃይል እርምጃ የሚያጣራ ቡድን ይላካል በማለት ነው። እንግዲህ ምላሽ ያገኘ ነው። ሌሎች የፌዴራል መስሪያ ቤቶች ያገኛቸዋቸው መልሶች አሉ ካስገባችሁባቸው ማመልከቻዎቻችሁም ማለት ነው? አዎ እንግዲህ፣ ወደ ዘጠኝ የሚሆኑ ሚኒስትሮች ጋር ገብተናል። ከእነዚህ ውስጥ የፌዴሬሽን ምክር ቤት ጋር ገብተን አፈ ጉባኤውን አላገኘንም። ባለሙያን ነው የሰጡን ምላሽ ኃላፊው አሁን ወደ ጋምቤላ ለስራ ጉዳይ የሄደ ስለሆነ ያቀረባችሁትን አቤቱታውን ለሳቸው አቀርባለሁ። ግን የበለጠ ይሄንን ህዝብ ላይ እየተፈጸመ ያለ ጉዳይ ለሰብአዊ መብትና ኢምባ ተቋም ብታቀርቡ የተሻለ የሚል ጥቆማ ስለሰጡን ወደዛ ነው ያመራ ነው ከዛ ካገኘ ነው ምላሽ እና ምን መልስ አገኛችሁ? ከእነዚህ ከእንባ ጠባቂ እና ከሰብአዊ መብቶች ጥበቃ ኮሚሽን። ዛሬ ጠዋት ላይ ኢምባ ጠባቂ ተቋም ገብተን የፌዴራሉ አቤቱታ መርማሪ ባለሙያ አቶ ሳሙኤል ደግሞ ይህንን የንም ጉዳይ የፌዴራል አበቱታዎችን ስለምንመረምር፣ እንደዚሁ በተመሳሳይ መልክ በየክልል እንባ ጠባቂ ተቋማት ስላለን፣ እናንተ አሁን ከደቡብ ክልል ስለመርታችሁ፣ ወደ ደቡብ ክልል ሄዳችሁ ይህንን ለእነሱ እንድትገልጹና እና ያላችሁትን መረጃ አያይዛችሁ እንድታቀርቡ ብለው፣ በተጨማሪ ደግሞ እዛው እያነጋገርን ያለን በስልክ ደቡብ ክልል ኢንባ ጠባቂ ተቋሚን አነጋግሮ ጉዳያችን ወደዛ እንዳመሩ ነው ደረስ ነው ማለት ነው። በጣም አመሰግናለሁ አቶ አቤል ለሚታ። እኔም አመሰግናለሁ።